መጽሐፈ ኢዮብ ምዕራፍ ሃያ ስድስት። ኢዮብም መለሰ እንዲህም አለ። ኃይል የሌለውን ምንኛ ረዳኸው? ብርታት የሌለውን ክንድ ምንኛ አዳንኸው? ጥበብስ የሌለውን ምንኛ መከርኸው? ብዙ ዕውቀትንስ ምንኛ ገለጥህለት? ይህንስ ቃል በማን እርዳታ ተናገርህ? የማንስ መንፈስ ከአንተ ዘንድ ወጣ? ሙታን ሰዎች ከውኆች በታች በውኆች ውስጥ ከሚኖሩ በታች ይንቀጠቀጣሉ። ሲኦል በፊቱ ራቁትዋን ናት፣ ለጥፋትም መጋረጃ የለውም። ሰሜንን በባዶ ስፍራ ላይ ይዘረጋል፣ ምድሪቱንም በታቿ አንዳች አልባ ያንጠለጥላል። ውኆችን በደመናዎች ውስጥ ይሠራል፣ ደመናይቱም ከታች አልተቀደደችም። የዙፋኑን ፊት ይከድናል፣ ደመናውንም ይዘረጋበታል። ብርሃንና ጨለማ እስከሚለያዩበት ዳርቻ ድረስ በውኆች ፊት ላይ ድንበርን አደረገ። የሰማይ አዕማድ ይንቀጠቀጣሉ፣ ከተግሣጹም የተነሣ ይደነግጣሉ። በኃይሉ ባሕርን ጸጥ ያደርጋል፣ በማስተዋሉም ረዓብን ይመታል። በመንፈሱ ሰማያት ውበትን አገኙ፣ እጁም በራሪቱን እባብ ወጋች። እነሆ ይህ የመንገዱ ዳርቻ ብቻ ነው፤ ይህም የሰማነው ነገር ምንኛ ጥቂት ነው። የኃይሉንስ ነጐድጓድ ያስተውል ዘንድ ማን ይችላል?